የኃያላኑ ፍትጌ ያጋጋለው የሶሪያ ጦርነት የበርካቶችን የሀገሬው ዜጎች ህይወት ቅርጥፍ አድርጎ በልቷል። ሚሊዮኖች ሰቆቃ አድርሶባቸዋል። ሀገሪቱም እንዳልነበረ ሆና ደቃለች። ጦርነቱንና ያስከተሉን ሁሉን አቀፉ ውድመት መቋቋም የተሳናቸው እጅግ የበዙ ሶሪያውያን ወደ ተለያዩ ሀገራት የተሰደዱ ሲሆን አንደኛዋ መዳረሻቸውም ኢትዮጵያ ሆናለች። በዚህም ካለፈው ነሐሴ ወር ጀምሮ በትራንዚትና በቱሪስት ቪዛ 560 ሶሪያውያን ወደ ኢትዮጵያ ውስጥ ገብተዋል። አብዛኞቹም ለአዲስ አዲስ አበባ አዲስ በሆነ ክስተት የተለያዩ የተማጽኖ ጽሁፎችን በመያዝ በቦሌ፣ መርካቶ፣ ቄራ፣ መገናኛና የተለያዩ መስጂዶች ውስጥ ውሏቸውን በልመና ሲያሳልፉ ተስተውለዋል። ወይ በታርጋ ወይ በስም መናገር አንችልም እንጂ በአይነ ያየውን ነገር ነው። ድፍን ድፍን መቶ መቶ ብር ነው የሚሰጡት። ሶሪያውያኑ አንድም የኢትዮጵያ መንግስት ከሀገር እንዳያስወጣቸው፣ በሌላ በኩል በልመና ላይ መሰማራታቸው በዓለም አቀፍ ደረጃ እንዳይታወቅ ከመስጋት ይመስላል ድምፃቸውም ሆነ ምስላቸው እንዲቀረጽ ፍጹም ፈቃደኞች አይደሉም። english no english ma am bafham no english no arabi በሀገሪቱ የስደተኞች አያያዝ አሰራር መሰረት መደበኛ የካምፕና የከተማ የሚባሉ ስደተኞች ይገኛሉ። እናም አብዛኞቹ ኢትዮጵያ ውስጥ የሚገኙ ሶሪያውያን ስደተኞች ማለት እንዳልሆኑና ዘጠና ስድስቱ ብቻ እስካሁን በስደተኝነት መመዝገባቸውን የስደተኞች እና ከስደት ተመላሾች ተመላችው አስተዳደር የህዝብ ግንኙነት ኃላፊ አቶ ጁነዲን ረሽድ ለዲደብሊው ተናግረዋል። አሁን እኛ ጋር እስካሁን የተዘገቡ ዘጠና ስድስት የሚሆን የሶሪያ ስደተኞች አሉ። ሀገራችን ላይ የኖሩ ያሉ ሶሪያ ስደተኞች በልመና ላይ እንዳይሳተፉ ወይም ደግሞ በልመና ላይ እንዳይሆኑ የመገምገም የማየት ተደጋጋሚ ክትትሎች የማድረግና በምን ሁኔታ ላይ የሚገኙትን በምን ሁኔታ ላይ ነው ያሉት የሚለውን ነገር ለመፈትሽ ይሰራሉ። ሶሪያውያኑ በልመና ላይ መሰማራታቸው ተገቢ እንዳልሆነ እየተነገራቸው ይገኛል ያሉት የኢሚግሬሽን የዜግነትና ወሳኝ ኩነቶች ኤጀንሲ የህዝብ ግንኙነት ምክትል መምሪያ ኃላፊ አቶ የማነ ገብረ መስቀል አሁን ባለው ነባራዊ ሁኔታ ከገቡት 560ዎቹ መካከል 393ቱ ወደ ሀገራቸው መመለሳቸውን ተናግረዋል። እነዚህ ከገቡ ዜጎች ወደ 390 አካባቢ በህጋዊ መንገድ የሀገሪቱ ህጋዊ አሰራርን ተከትለው ቢይዛቸው ሲያስቅታ የተቀሩ በልመና የተሰማሩ የሶሪያ ዜጎች እንዳሉ ስንገነዘብ ይገኙባቸዋል የተባለው አካባቢ በመንቀሳቀስ ክትትልና የቁጥጥር ስራ እያደረግን ነው የምንገኘው። የውጭ ሀገር ዜጎች በህገወጥ መንገድ እንዳይገቡና በህጋዊ ሂደት ከገቡ በኋላም ባልተፈቀደላቸው ተግባራት ላይ እንዳይሳተፉ ቁጥጥርና ክትትል የሚያድርገው የዜግነትና ወሳኝ ኩነቶች ኤጀንሲም ሁሉም ሶሪያውያን ዜጎች በህጋዊ መንገድ ስለመግባታቸው አሳውቆም በህጋዊነት ለተመዘገቡትም ስደተኞች በወር እስከ ሁለት ሺህ ብር እንደሚከፈላቸው አሳውቀዋል። ኢትዮጵያ ገብተው መለመን አዲስ ክስተት ነው ለእኛም። ስለዚህ ይሄን እንደ ክስተት አይተን አሁን አጠቃላይ የቪዛ አሰጣጣችን ትኩረት ሰጥተን ቁጥጥርና ክስ ሰብ እያደረግን ያለ ነው። መንግስት ከኢትዮጵያ እንዳያስወጣቸው ከፍተኛ ስጋት እንዳለባቸው የተገለጸው በስደተኛነት ያልተመዘገቡት ሶሪያውያን በህጋዊነት እንዲመዘገቡ እየተሰራ ነው ብለዋል አቶ የማነ ገብረ መስቀል። ሀገራችን እንግዳ ተቀባይ ባህልና ታሪክ ያላት ሀገር ናት። ከዚህ በተጨማሪም ዓለም አቀፍ ህጎች የፈረመች ሀገር ነች። በተጨባጭም በዓለም ከፍተኛ ቁጥር ያላቸው ስደተኞች የሚገኙባቸው ሀገሮች አንድ ናት። በዚህም እናንተ ህጋዊ ናችሁ ከተመዘገባችሁ የኢትዮጵያ ህዝብና የኢትዮጵያ መንግስት አቅማቸው በፈቀደው ድጋፍና ትብብር ነገር እንደሚያደርግላቸው እንገልጽላቸው አለም ብለን ስናሳውቃቸው እነሱም በብዛት መጥተው መመዝገብ ችለዋል። ሶሪያውያኑ ከፍተኛ ገንዘብ እየከፈሉ እንደሚመገቡ፣ በህዝብ ሳይሆን በኮንትራት ታክሲዎች እንደሚንቀሳቀሱ፣ የትራፊክ መብራቶች አካባቢ ልጆቻቸውና ሚስቶቻቸውን ይዘው በርከት ያለ ገንዘብ እንደሚቀበሉ፣ ለትራፊክ እንቅስቃሴ አስቸጋሪ የሆኑ እንደመጡ በአይናችን ተመልክተናል። አንድን ቤት ሁለትና ሶስት በመሆን እስከ 15 ሺህ ብር እየከፈሉ ተከራይተው እንደሚኖሩም ሰምተናል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ke hadis